ዛሬ ከማርቆስ ወንጌል ምዕራፍ አራት አብረን እንቀጥላለን። ማርቆስ ወንጌልን በተከታታይ ማየታችን ጥሩ ነው የወንጌልን ሚስጥር ለመረዳት የሚል እምነት አለኝ። ስለዚህ ዛሬ የዘርና የጸጋ መመሳሰል በሚል ርዕስ ከማርቆስ ወንጌል ምዕራፍ አራት ቁጥር 26 እስከ 29 ባለው ላይ አንድ መልእክት አዘጋጅቻለሁ። ይህንን አብረን እናየዋለን እና ላንብብላችሁ እንደገና ቃሉን ማርቆስ 4 26 እስከ 29 ጌታ ኢየሱስ ነው ያለው። እሱም አለ ይልና በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት። ሌሊትና ቀን ይተኛልም ይነሳልም። እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱም አውቃ፣ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይልካል ብሎ ተናገረ። እና እዚህ ቦታ ላይ ያለው መልእክት የጌታ የመንፈስ ቅዱስ የእግዚአብሔር ቃል ዘር እና ከዘሪ ጋር ከምድራዊ ዘር ጋር መመሳሰልን ጌታ ኢየሱስ ክርስቶስ በዚህ ምሳሌ እንዴት እንዳቀረበው ነው የሚያሳየን እና በጣም አስደናቂ ክፍል ነው። ምናልባት ይህንን በትክክል አገልጋዮች ይህንን ከቁጥር 26 እስከ 29 ያለውን አገልጋዮች ቢረዱ ትክክለኛ ቦታቸውን ያውቃሉ የሚል እምነትና አመለካከት አለኝ። እና እንደምታዩት ምዕራፍ አራት ከመጀመሪያ ጀምሮ እስከ መጨረሻው ድረስ ጌታ ኢየሱስ ክርስቶስ በምሳሌ ብዙ ነገሮች እየተናገረ ነው ነው የሚለው እና ለማስታወስ ያህል ቁጥር 33 እና 34ን ብታዩ ይገርማቸዋል። ምን ይላል? መስማትም በሚችሉበት መጠን እነዚህን በሚመስል በብዙ ምሳሌ ቃሉን ይነግራቸው ነበር ያለ ምሳሌ ግን አልነገራቸውም ብሎ ይናገራል። እና ይሄ ብሉይ ኪዳን ላይ ቀጥታ የተጻፈ ቃል ነው። ጌታ ኢየሱስ ክርስቶስ ወደፊት መጥቶ በምሳሌ እንደሚናገር፣ እና በምሳሌ የሚናገረው ነገር በሙሉ ለሰዎች ልጆች ልባቸው ውስጥ የእግዚአብሔር መልእክት እንዲገባ የሚረዳ እንደሆነ ባለፈው ትዝ ይላቸዋል። ዘሪ ሊዘራ ወጣለና፣ እና ዘሩን ሲዘራ ዘሪው አንዳንዱ በመንገድ ዳር ወደቀ አንዳንዱ በጭንጫ መሬት ላይ ወደቀ። አንዳንዱ በሾ በቁጥቋጦ ቦታ ወደቀ። አንዳንዱ በመልካም ስፍራ ወደቀ። ይህንን ምሳሌ ሲነግራቸው ሰዎች በሙሉ ይህም ምሳሌ የሚሰሙ ሰዎች የእግዚአብሔርን ምስጢር ለማወቅ የተሰጣቸው ሰዎች በግልጽ ያውቃሉ። ስለምን እንደሚናገር የሰዎች ልብ ምን አይነት እንደሚመስል ይናገር እንደነበረ እና ያንን ነው አሁን ጌታ ኢየሱስ እየቀጠለ ያለው እና ማርቆስ ይህንን ነው በአንድ ቦታ ላይ ስብስብ አድርጎ እንድንመለከት የፈለገው እና እዚህ ጋ አሁን ከቁጥር 26 እስከ 29 ላይ ባለው ክፍል የምትመለከቱት ዘር የእግዚአብሔር ቃል ዘር እና የመንግስተ ሰማይ ዘር ማለትም የመንግስተ ሰማይ ዘር መንግስተ ሰማይ ምን እንደሆነች፣ መንግስተ ሰማይ በሰው ልብ ውስጥ ምን እንደምትሰራ እየተናገረ ነው ያለው እና ከስጋዊ ዘር እኛ ምድር ላይ ከስንዴ ከባቄላ፣ ከሌሎች ዘሮች ጋራ አመሳስሎ መንግስተ ሰማይ በሰው ልብ ውስጥ ከተዘራች በኋላ ምን ለውጥ እንደምታመጣና ምን ፍሬ እንደሚጠበቅ ነው ለማሳየት ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ያስቀመጠው እና ይህንን ሳስብ ታዲያ እኔ አንድ ነገር በአእምሯችሁ እንድትይዙልኝ እፈልጋለሁ። የምድራዊው ዘር ይሄ ስንዴ ሲዘራ፣ ጤፍ ሲዘራ፣ ማሽላ ሲዘራ ያለው አይነት ስራና ና የመንግስተ ሰማይ ዘር የወንጌል ዘር ሲዘራ የሚመጣው ለውጥ ተመሳሳይ አይነት ለውጥ ነው የሚለውን ነገር ነው ጌታ የሱስ የሚናገረው። እና ይህንን ለውጥ ማየት በጣም አስፈላጊ ነው። መንግስተ ሰማይ በሚነገርበት ቦታ ሁሉ፣ ወንጌል በሚሰበክበት ቦታ ሁሉ በሰው ልብ ውስጥ ኃይለኛ ለውጥ ይመጣል። ወንጌል በልብ ውስጥ ያድጋል፣ ወንጌል በልብ ውስጥ ይሰራል፣ ወንጌል በልብ ውስጥ ይንቀሳቀሳል። እና ሰዎች የእግዚአብሔር እውነት ነው የእግዚአብሔር ቃል ትክክል ነው ብለው ህይወታቸውን ለእግዚአብሔር በመስጠት ንስሐ ገብተው ተለውጠው ሌላ ሰው ሆነው ታገኟቸዋላችሁ። እና ከዛ ከሌላ ሰውነት በኋላ ያው ሰዎች እንዳሉ ሆነው ግን አመለካከታቸው፣ ባህሪያቸው፣ ነገራቸው በሙሉ በአዲስ ህይወት ይለወጥና የሚያፈሩት ፍሬ መንግስተ ሰማያዊ ዘላለማዊ እና እውነተኛ የህይወት ትርጉምና አላማ የገባው ሰው ህይወት ኑሮ እንደሚኖሩ ነው። በምድር ላይ ምንም ጥርጥር የለውም፣ ይከበራሉ፣ ደግሞም ይባረካሉ። ይህንን ነው ጌታ ኢየሱስ በዚህ ቦታ ላይ የሚናገረው። በእርግጥ በእርግጥ ቅድም እንዳልኩት አገልጋዮች ይህንን ቢረዱ በጣም አስደናቂ አገልግሎት ውስጥ ይገባሉ ብዬ አስባለሁ። ስለዚህ የመጀመሪያው ነጥቤ የዘሪው ዘር በራሱ የማደግ ኃይል እንዳለው ማስረዳት ነው። ተመልከቱ ቁጥር 26 እስከ 29 ላይ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት አለና፣ ሌሊትና ቀን ይተኛል ይነሳልም፣ እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድጋል ብሎ ይናገራል። አሁን ተመልከቱ፣ የሚዘራው ዘር በመጀመሪያ ጌታ ኢየሱስ ክርስቶስ የሚናገረው በራሱ የማደግ ኃይል አለው። ስንዴ ወይም ደግሞ ጤፍ ወይም ደግሞ ማሽላ ብትወስዱ በውስጡ ለማደግ የሚያስችል እምቅ ችሎታ አለው። ማንም ሰው ይሄንን ላይገነዘብ ይችላል። ኦርዲነሪሊ፣ ያው እኛ ስንዴ ስናይ፣ ጤፍ ስናይ ወስደን ፈጭተን ወይም ደግሞ በተለያየ መንገድ አድርገን ፈትገንም ቢሆን ለምግብነት እናውለዋለን። ግን መጀመሪያ የስንዴ ዘር፣ የጤፍ ዘር እነዚህ ዘሮች በሙሉ ሲመረቱ ዓላማው በጤፍ እና በስንዴ በኩል ለሰው ምግብ መሆን አይደለም። እግዚአብሔር ነው። ይህንን ዓላማ በውስጡ በእኛ ውስጥ እነዚህን እንድንጠቀምባቸው ያደረገው። ግን ዘሩ ሲበቅልና ሲያድግ ዓላማው የራሱን ዘር ማባዛት ነው። ዘሩ ያድጋል፣ ይበቅላል። ከዛ እንደገና ተዘርቶ ወይም ወድቆ እንደገና በቅሎ ሌላ ሺ እንደዛ እየሆነ መሄድ ነው። ግን እኛ ምግብነት ውስጡ ስላለ እንጠቀምበታለን። ግን እኔ አሁን ይህን የምግብነቱን የምናምኑን ሀሳብ ትቼ እያንዳንዱ ዘር በውስጡ በራሱ የማደግ በራሱ ካደገ በኋላ ደግሞ የመባዛት ፍሬ የማፍራት ኃይል አሉ። አሁን ይህንን ሰዎች እንዲረዱ ጌታ ኢየሱስ ክርስቶስ ይፈልጋል። እዚህ ጋር አንድ የጻፍኩት ነገር አለ። ዘር ለሕይወት የሚያስፈልገው ኃይል፣ ምግብ፣ ችሎታና አስፈላጊው ነገር ሁሉ በውስጡ አለው እና ዘር የሚባለው ነገር ራሱ በሌላ ስም ብትጠሩት እምቅ ሕይወት ነው ማለት ይቻላል። ሕይወት ነው ራሱ ዘር ውስጥ ሕይወት አለ። እና ያ ህይወት ሲዘራ ከተዘራ በኋላ ዘሪው ለብቻው ይተዋል። ምድር ውስጥ ወድቋል፣ እና መንገድ ዳር ያልወደቀው ቅጥቋጦ ውስጥ ያልወደቀው፣ ወይም ደግሞ ጭንጫ ላይ ያልወደቀው መሬት ውስጥ ሰጥሞ ይገባና ስር ወደ ታች ይልካል። ከዛ በኋላ ወደ ላይ ቅጠል አውጥቶ በራሱ ያድጋል። ይህ ችሎታ አለው ዘር። እና ይህንን ጌታ ኢየሱስ ክርስቶስ እየተናገረ ያለው ስለምንድን ነው? ስለ ጸጋም ነው። ጸጋ ማለት የእግዚአብሔር ቃል የወንጌል መልእክት በራሱ በሰው ውስጥ ከገባ በኋላ ሰዎች የእግዚአብሔርን ቃል ከተቀበሉና ተቀብለው ይሄ ልክ ነው ብለው በውስጣቸው በህይወታቸው ልክ እንደሆነ ሲያስቡ ውስጣቸው ምን ማድረግ ይጀምራል? መስራት ይጀምራል። ልክ እንደ ዘር የእግዚአብሔር ቃል፣ ሰማያዊው ዘር፣ መንፈሳዊው ዘር ማለትም የጸጋ ዘር በሰው ህይወት ውስጥ የማደግ ኃይልና ችሎታ ስልጣን አለው። አንዳንድ ነገሮችን ይህንን ሳስብ አንዳንድ ቃሎችን ማንበብ አስፈላጊ ነው። አንድ ቃል ማንበብ የምፈልገው ቃል ዕብራውያን ምዕራፍ አራት ላይ ያለ ቃልና ከዛ አንደኛ ጴጥሮስ ምዕራፍ አንድ ቁጥር 23 ላይ ያለን ቃል እዚህ ላይ ጠቅሸዋለሁ፣ አነብላችኋለሁ። ዕብራውያን አራት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። እንግዲህ እንደዛ እንዳለመታዘዝ ጠንቅ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይልና የእግዚአብሔር ቃል ብሎ ይናገራል። ተመልከቱ፣ ይሄ የዘላለም መንግስት የመንግስተ ሰማይ ዘር ነው። የእግዚአብሔር ቃል ሕያው ነውና ብሎ የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ብሎ እኛን በሚቆጣጠር በሱ በአይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእሱ ፊት የተሰወረ ፍጥረት የለም ብሎ ይናገራል። ታያላችሁ። ልክ እንደዚህ እንደ ስንዴ ዘር፣ እንደ ጤፍ ዘር የእግዚአብሔር ቃል እንደ ዘሮው ነው ልባችን ውስጥ ይገባና ፕላንትድ ይሆንና ይዘራና ከዛ በኋላ ልባችን ምቹ ስፍራ ከሆነለት ምን ያደርጋል? ስር ይሰዳል፣ ወደ ላይ ቅጠል ያወጣል፣ ፍሬም ማፍራት ይጀምራል። እዚህ ጋር የእግዚአብሔር ቃል ሲናገር የእግዚአብሔር ቃል የሚሰራ ነው፣ ሕያው ነው በውስጡ እምቅ የሆነ ህይወት እንዳለው ዘር ሁሉ የእግዚአብሔርም ቃል የሚሰራ የሚያድግ በሰው ውስጥ ውስጥ ገብቶ የሚሰራ ኃይል አለው። አሁን ይህንን ነው እኔ ሰዎች፣ አገልጋዮች ቢረዱ በጣም አስፈላጊ ነው ለማንኛውም አገልግሎት። ምክንያቱም እኔ አይደለሁም የምሰራው የእግዚአብሔርን ቃል ስሰብክ የእግዚአብሔር ቃል ራሱ በሰው ውስጥ ገብቶ በመንፈስ ቅዱስ አማካኝነት ምን ማድረግ ይጀምራል? መስራት ይጀምራል። አንዳንድ ጊዜ ለዚህ ነው አንዳንድ ቦታ ስትሄዱ አገልጋዮች ሲጮሁ ትሰሟቸዋላችሁ። ማይኩን ይዘው በጣም ሲጮሁ እና እነሱ ስራውን የሚሰሩ ይመስላቸዋል። ስራውን የሚሰራው ግን የማን የማን ቃል ነው? የእግዚአብሔር ቃል ነው። ልክ እንደ ዘር ውስጣችን ይገባና መስራት ይጀምራል እና በዚህ ውስጥ እዚህ አንድ ነጥብ ተናግራለሁ። በዘር መብቀል ሂደት ውስጥ የዘሪው ድርሻ ምንድን ነው የሚለውን ነገር እዚ አስቀምጫለሁ። የዘሪው ድርሻ ስለ ዘሩ አንዳንድ ነገር ሊያስብ ይችላል። ይሄ ዘር በእርግጥ ለመዝራት ከመናሳቱ በፊት የዘሩን ጥሩነት፣ የዘሩን መልካምነት፣ ያለመበከሉን፣ ያለመበላሸቱን፣ ያለመበስበሱን ማረጋገጥ አለበት ዘሪው ከመዝራቱ በፊት ያልበሰበሰ ያልተበከለ በነቀዝ ያልተበላ ዘር ከሆነ የሚዘራው ምን እንደሚሆን እርግጠኛ ነው። ዘሪው እንደሚበቅል እርግጠኛ መሆን አለበት እና ይዘራል። ግን ድርሻው ምንድን ነው? መዝራት ነው እንጂ ማብቀል አይደለም። ማብቀል የማን ድርሻ ነው? የእግዚአብሔር ድርሻ ነው። ማብቀል የማን ድርሻ ነው? የመለኮታዊ የመንፈሳዊ አገልግሎቱ ድርሻ ነው። እኔ እዘራለሁ፣ እግዚአብሔር ያበቅላል። ልክ ይህንን ነገር በአንደኛ ቆሮንቶስ ላይ ጳውሎስም ተናግሯል። እኛ ወንጌሉን እንዘራለን፣ እግዚአብሔር ግን ያበቅላል። እኛ እንተክላለን፣ እግዚአብሔር ግን ያበቅላል። እኛ ውሃ እንጠጣለን፣ እግዚአብሔር ግን ያበቅላል ብሎ ተናግሯል እና ምንም አይነት ጥሩ ሀሳብ፣ ምንም አይነት ጥሩ አመለካከት፣ ምንም አይነት ልዩ ልዩ ዘዴዎች ለመጠቀም ዘሪው ቢያስብም ማብቀል ግን አይችልም። ይገርማቸዋል። ማብቀል የሚችለው ማን ነው? እግዚአብሔር ነው። እግዚአብሔር ነው ስራውን የሚሰራው። ስለዚህ ዘሩ በመብቀል ሂደት ውስጥ እንዲበቅል አገልጋዩ ጠዋትና ማታ የሄደ ዘሩን ከዘራ በኋላ አፈሩን ገለጥ እያደረገ በቅለሻል፣ አልበቀልሽም፣ እንዴት ነው ስር ሰደሻል፣ አልሰደድሽም ብሎ ማየት አይችልም። ካደረገ ዘሩን ለምች ነው የሚያጋልጠው ዘሩን እንዳይበቅል ነው የሚያደርገው። እና ይሄ በጣም አስደናቂ ፕሪንስፕል እንደሆነ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱና እዛ ለሚሰሙት ሰዎች ሲናገር ነው የምታዩት። በሁለተኛ እዚህ ጋ ያለውን ሀሳብ ሳካፍል፣ አንደኛ ጴጥሮስ ምዕራፍ አንድ ላይ ያለውን ቃል አነብላችኋለሁ ብዬ ነበር። ለአንብብላችሁ ምዕራፍ አንድ ላይ ምን ይላል መሰላችሁ? የእግዚአብሔር ቃል ሲናገር እና ከቁጥር 22 ጀምሮ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይልና ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ብሎ ይናገራል። አሁን ይሄ ዘር ኃይለኛ ነው፣ የሚሰራ ነው፣ የእግዚአብሔር ቃል ዘር እና ዘሩ ልባችን ከገባ በኋላ መንፈስ ቅዱስ በሱ ይሰራና የእግዚአብሔር ቃል ውስጣችን አድጎ ልክ እንደሆነ አውቀን በሱ እንለወጣለን። ምክንያቱም እሱ የመስራት ኃይል አለውና። እና ታዲያ ምንድን ነው ጴጥሮስ የሚለው? ይህንን ጌታ ኢየሱስ ሲናገር የሰማ ሰው ነው። እናንተ ዳግመኛ ተወልዳችኋል፣ አዲስ ህይወት አግኝታችኋል። አዲስ ህይወት ያገኛችሁትና ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ያ ልባችሁ የተዘራው ዘር ሕያውና ለዘላለም የሚኖር በእግዚአብሔር ቃል ነው። እናንተ ድጋሚ የተወለዳችሁት እና ቃሉ ገብቶ ዳግመኛ እንድትወለዱ አድርጓችኋል። የእግዚአብሔር ቃል የሚሰራ ቃል ነው። የእግዚአብሔር ቃል ልክ ዘር ውስጡ ህይወት እንዳለው፣ በውስጡ ህይወት ያለው ቃል ነው። ይሄንን ስንገነዘብ ነው ለማንበብ እያነበብን ልናስብበት ልናጠናው ጊዜ ልንሰጠው የምንወደውና የምንፈልገው ምክንያቱም እሱ ውስጣችን ስለሚሰራ። የሚቀጥለው የምናገርበት ነጥብ የዘር እድገት የሂደት ህግጋት የሚል ነጥብ ነው። ቁጥር 26 እና 27ን ደግሜ አነብላችኋለሁ። ጌታ ኢየሱስ እንደዚህ አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት ለሊትና ቀን ይተኛል፣ ዘሪው ዘርቶ ይነሳልም። እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል ብሎ ተናገረ። አሁን ይህንን ሳስብ ይህንን ነጥብ መናገር ለእናንተ ፈልጋለሁ። በጣም ይጠቅማችኋል፣ በህይወታችሁ በምድር በምትኖሩበት ጊዜ፣ ምክንያቱም ይሄ የእግዚአብሔር እውነት ነው። እና ይህንን ቃል በተመለከተ የምናስብባቸው አንዳንድ እውነታዎች አሉ። እና እዚህ ላይ ትንሽ እንድናስብ እንጠየቃለን ብዬ ዘሪው ዘርቶ ምን ያደርጋል ነው የሚለው። ተመልሶ ይተኛል። ይዘራና ቤቱ ገብቶ ቀን ሙሉ በማሳው ላይ ዘርቶ ተመልሶ ይተኛል። እና በማግስቱ ይነሳል። እንደገና ሌላ ማሳ ላይ ይዘራል። ሌላ ተግባሩን ያከናውናል። ምናልባት ውሃ የሚፈስበት የሚመላለስበት መስኖ ያዘጋጅ ይሆናል እና ድንበሮቹን ያስተካክላል። ሌላ ሌላ ስራ ይሰራል። ግን ቅድም እንዳየሁት የዘሩ እድገት የሚሆነው በራሱ የእድገት ሂደት መሰረት ነው እና መጽሐፍ ቅዱስ ድሮ ስለዚህ ስንነጋገር ገና ጌታን እንዳገኘው አንዳንድ ዲያሌክቲካል ማቴሪያሊዝምን በደርግ ጊዜ የተማሩ ዲያሌክቲካል ማቴሪያሊዝም ፍልስፍና ነበረ፣ የሌኒኒዝም የማርክሲዝም ፍልስፍና እና እዛ ውስጥ የሽረት ሽረት ሕግ የሚባል ነገር አለ። የሽረት ሽረት ሕግ ማለት አንድ ነገር ሌላን ነገር ይሽራል። አንድ ነገር ሌላን ነገር ይሽራል። የተሻረው ነገር በሚሽረው ነገር ተለውጦ ይገነባል የሚለውን ነገር እዚህ ጋ አንድ ወንድም ለማምጣት ሲያስብ አስታውሳለሁ። እና ዘሩ ከተዘራ በኋላ እራሱ ውስጥ የሚከናወን ነገር አለ እና ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ ይህንን ተናግሮታል። እንደገና ጳውሎስ በኋላ እንብላቸዋለሁ በሚቀጥለው ነጥብ ላይ በአንደኛ ቆሮንቶስ 15 ላይ ተናግሮታል። ዘሩ ከተዘራ በኋላ ውስጡ የመብላላት ሂደት ይከናወናል። ሞይስቸር አለ መሬት ውስጥ ያ ሞይስቸር ወዲያውኑ በውስጡ በዘሩ ውስጥ ለውጥ እንዲከናወን ከውጭ የመገፋፋት እንትን አለው፣ ኢምፓክት አለው፣ ተጽዕኖ አለው እና ግን ዘሩ እንዲበቅል የሚያስፈልገው ነገር ውስጡ ስላለ ወዲያውኑ ለውጥ ይከናወናል። ምናልባት የእንትን የገብስ መብቀልን እህቶች ያውቃሉ። እኔና አጼ ላናውቅ ብንችል እንኳን ቴዎድሮስ እናትና ቆንጂት እናንተ ወጣቶችም ታውቃላችሁ ብዬ አስባለሁ። ገብስን ለማብቀል ውሃ ውስጥ ስናስቀምጠው ውሃ ውስጥ እንደረጠበ ምን ይሆናል? መብቀል ይጀምራል እና ሲበቅል ገብስ ወደ ምንነት ይቀየራል ወደ ስኳርነት ይቀየራል ወደ ስታርችነት ይቀየራል ሙሉ ለሙሉ ለዚህ ነው በዚህ በኬሚስትሪው አለምና በአልኮል መስራት አለም ውስጥ ዊስኪ የሚባለው መጠጥ ስፒሪት ነው የሚባለው ሙሉ ለሙሉ ገብስ ነው ምንም ተጨማሪ ነገር የለውም እና ገብሱ ይበቅላል፣ ስኳር ይሆናል። ስኳሩ ወደ ውስኪነት ይሄዳል። አሁን ያንን ለማስረዳት አይደለም፣ በኬሚስትሪ ዓለም የሚሆን የሚከናወን ነገር ነው። ግን ገብሱ ሲበቅል ምን ምን ማሳየት ይጀምራል። እንትን፣ ምንድን፣ ስር ነገር ማብቀል ይጀምራል። ወደ ላይም ደግሞ የሚወጣ ቅጠል ነገር ማውጣት ይጀምራል። መሬት ውስጥ ቢሆን ወዲያው ያድጋል ማለት ነው። ግን ውስጡ ለውጥ ይከናወናል። አሁን ይሄ የማደግ ሂደት በውስጡ በራሱ እንደ ህግ የሰራዊቱ ጌታ እግዚአብሔር በእያንዳንዱ ዘር ውስጥ ያስቀመጠው ነገር ነው። አሁን ቀጥሎ የምናገረው የጸጋም ሥራ እንደዚሁ ነው። ጸጋ የእግዚአብሔር ጸጋ በልብ ውስጥ ሲቀመጥ ማለት ወንጌል ስንሰማ ምንድን ነው የምንሰማው? እግዚአብሔር የሚባለው አምላክ ቅዱስ አምላክ ነው። እግዚአብሔር የሚባለው አምላክ ጻድቅ አምላክ ነው። ንጹህ አምላክ ነው። ፍጹም አምላክ ነው። ኃጢአተኛውን ዝም ብሎ የሚቀበል አምላክ አይደለም። ኃጢአተኛው ወደ እግዚአብሔር መጥቶ እግዚአብሔር እንዲቀበለው ለማድረግ አንድ ነገር ሰርቷል። እግዚአብሔር የኃጢአተኛውን ኃጢአት በልጁ በክርስቶስ በኩል ለመውሰድ ወይም የኃጢአተኛውን ኃጢአት በልጁ በክርስቶስ በኩል ፈርዶ ሰዎችን ከኃጢአታቸው ለማዳን ኢየሱስ ክርስቶስን በመካከል በኃጢአተኛውና በእግዚአብሔር መካከል አስቀምጧል። ስለዚህ ማንም ሰው ወደ እግዚአብሔር በክርስቶስ ቢመጣ እግዚአብሔር ይቀበለዋል የሚለውን ነገር ሰምተናል። ይህንን ስንሰማ አሃ ኃጢአት የሚባለው ነገር የዘላለም ፍርድ ውስጥ የሚወስድ ነው። ገሃነመ እሳት የሚወስድ ነው። የኔን ህይወት በምድር ላይ የሚያጎሳቁል የሚያዋርድ ነው። ኃጢአት እንደዚህ ነው። እግዚአብሔር የሚባለው ቸር አምላክ በክርስቶስ የሚቀበለኝ ከሆነ እኔ ምን አደርጋለሁ? ልቤንም ነፍሴንም ህይወቴንም ስሜቴንም በእግዚአብሔር ፊት አምጥቼ አፈስና ይቅር በለኝ ብዬ እግዚአብሔር እንዲቀበለኝ እመጣለሁ ወደሚል ነገር የሚያመጣን የጸጋ ስራ ነው ይሄ ይሄንን ሰው አይሰራም፣ ያልኳችሁ ለዚህ ነው። ይሄንን ሰባኪው አይሰራም፣ ሰባኪው ይናገራል። እግዚአብሔር በክርስቶስ ይቅር ይልሻል ወደ እግዚአብሔር ብትመጪ ይሄንን ልቡ ውስጥ ያስቀመጠ ሰው በነፍሱ ውስጥ ይሄ ቃል እየሰራ በልብ ውስጥ ይሄ ቃል እየሰራ የጌታ ቃል እውነት በውስጡ ይንቀሳቀስና ስር ሰዶ ንስሐ ገብቶ ወደ ክርስቶስ መጥቶ ወደ መለወጥ ይመጣል። ይህንን ሳስብ ድሮ ምናልባት ተናግሬ ነግሬያችሁ እንደሆነ አላቅም፣ አንድ ያነበብኩት መጽሐፍ ላይ ስለ አንዲት ልጅ ያነበብኩት ልንገራችሁ። አንድ ወጣቶች ነግሬያችሁ እንደሆነ አላቅም፣ ወጣቶች የሆነ ፓርቲ አዘጋጁና በአት ወጣቶ የተሰብስበው መብላት፣ መጠጣት እና ሙዚቃ ዳንስ ምናምን ማድረግ ጀመሩ እና እዛ የወጣቶቹ ፓርቲ ላይ አንድ በጣም ዋይዝ የተባለ እንደ እኔ ሸምገል ያለ ሰው ስብሰባቸውን መጥቶ እንዲጎበኝ ፈቅደውለታል እና ሰውየው የወጣቶቹን መዘዋወር፣ ደስታቸውን እያየ አንድ ጥግ ቆሞ ያው የሚጠጣውን እና የሚበላውን ይዞ ቆሞ እየታዘበ ያለ አንድ በጣም ቆንጆ የሆነች ልጅ መታ አጠገቡ መታ፣ እንዴት አየው ፓርቲያችንን? ብላ ጠየቀችው እና ሰውዬው ትኩር ብሎ አያትና በጣም ጥሩ ነው፣ ግን አንቺ ለምን እንደምትኖሪ ታውቅ ያለሽ ወይ ብሎ ጠየቃት። ዋት አር ዩ ሊቪንግ ፎር ነው ያላት። ለምንድን ነው የምትኖሪው? የምትኖሪው ለምንድን ነው ምን ዓላማ አለሽ በምትኖሪው ኑሮ በዚህ ህይወት ላይ የሚል ጥያቄ ነው የጠየቃት እና ምንም መልስ ሳትሰጠው ዞር ብላ ሄደች ነው የሚለው ጽሁፉ። ከዛ በኋላ ዋት አር ዩ ሊቪንግ ፎር የሚለው ነገር ልቧ ተቀምጦ ልቧ ውስጥ ሆኖ ሳምንቱን አስራ አምስቱን ቀን ወደ ሶስት ወር በፍጹም ከልቧ ሳይወጣ ይመላለስ ጀመር ነው የሚለው መጽሐፉ። ከዛ በኋላ ከሶስተኛ ወር በኋላ መጽሐፍ ቅዱስ በመሃል እያነበበች ነበረ። በእርግጥ ንስሐ ገብታ የህይወቴ ዓላማ እንዲስተካከል እፈልጋለሁ ብላ ወደ እግዚአብሔር መንግስት መታ። ንስሐ እንደገባችና እንደተለወጠች አንብብ ያለው እውነተኛ ታሪክ ነው እና የወንጌል መልእክት ልክ እንዲህ ነው የሚያደርገው። ልባችን ውስጥ ይገባል፣ ይሰራል፣ ልባችን ውስጥ ይገባል፣ ልባችንን፣ ነፍሳችንን ያነቃል። ከዛ በኋላ የጌታ እውነት እውነት እንደሆነ ይናገረናል። ውስጣችን ይንቀሳቀሳል። መንፈስ ቅዱስ በዛ ይሰራል። ከዛ ንስሐ ገብተን እግዚአብሔር ይቅር በለኝ ኃጢአቴን በክርስቶስ በኩል ማረኝ ብለን በክርስቶስ ኢየሱስ ይቅርታ እንድናገኝና ሙሉ ለሙሉ እንድንለወጥ ያደርጋል። እግዚአብሔር ይመስገን። ከዚህ በመቀጠል የምናገረው የዘሩ እድገት ተአምራዊ የመሆኑን ነገርም ነው። ይሄ በጣም የሚገርም ክፍል ነው። ማርቆስ ወንጌል ምዕራፍ አራት ከቁጥር 26 እስከ 28 እና ምን ይላል መሰላችሁ፣ እንደገና ባነበው፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት ብሎ በሌሊትና ቀን ይተኛል ሰውየው፣ ይነሳል እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ታያላችሁ የዘሩ እድገት ተአምራዊ ነው። በዚህ ደጋግሜ ተናግሬዋለሁ መሰለኝ። ዘሩ ከተዘራ በኋላ ዘሪው አሁን፣ ፓስተሩን አስቡ ወይም አንድ ወንጌላዊ ወይም አንድ አገልጋይ አስቡ። በሰውየው ልብ ውስጥ የሚሆነውን ነገር በፍጹም አያውቅም። አሁን እኔ በእናንተ ልብ ውስጥ የሚወጣውንና የሚገባውን የሚመላለሰውን ሀሳብ መናገርም አልችልም፣ ማወቅም አልችልም። ይህንን ሳስብ ነው። አንዳንድ ሰዎች መድረክ ላይ ወጥተው ከሌ የምትባል ሴት ወይም ደግሞ የስልክ ቁጥር እንደዚህ ነው የምታስቡት፣ ምናምን ብሎ የሚናገሩ ካሉ ዚስ ኢዝ ራቢሽ ብላችሁ አትቀበሏቸው። ውሸት ነው። በሰው ውስጥ የሚሆነውን ነገር እኛ አናቅም። ይሄው የእግዚአብሔር ቃል ነው የሚናገረው። በእርግጥ እግዚአብሔር ግን ያውቃል። አሁን ዘሪው በሰው ውስጥ የሚሆነውን ነገር አያውቅም። ከዘሪው እውቀት በላይ የሆነ ተአምር ነው። በሰው ውስጥ የሚከናወነው እና ቁጥር 27ን ላንብብላችሁ እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል ብሎ ነው የሚናገረው። እግዚአብሔር በጥበቡና በኃይሉ በሰው ውስጥ ባስቀመጠው ያ የወንጌል ዘር አማካኝነት እኔ ሳላውቅ፣ እኔ ሳይገባኝ፣ እኔ ሳይገባኝ፣ እኔ ሳላውቅ፣ እንዴት እንደሚሆን ሳላውቅ በሰዎች ህይወት ውስጥ እግዚአብሔር የመለወጥን ሂደት ሲሰራ ታያላችሁ እና ይህንን ማንም ሰባኪ ሊያውቅ አይችልም። አንድ ጊዜ ትዚላችሁ እንደሆነ የሐዋርያት ሥራ ምዕራፍ 16 ላይ መለወጥ የሚባለውን ነገር ከተለወጡ ሰዎች ሕይወት ስናገር ጳውሎስ በምዕራፍ 16 ላይ ፊልጵስዩስ ከተማ ወንዝ ዳር ሄዶ ሲሰብክ ከሚሰሙ ሰዎች መካከል አንዷ ሊዲያ የምትባል ሴት ሰማች እና ጌታ ጳውሎስ የሚናገረውን ነገር እንድትሰማ ልቧን ምን አደረገላት? ከፈተላት። ያንን ጳውሎስ አያውቅም። ጳውሎስ ሲከፈት አላየም። እግዚአብሔር ነው የከፈተው። እና በኋላ ሴትዮዋ መታ ንስሐ ገብታ በእውነት እኔ ተለውጫለሁ፣ መጠመቅ አለብኝ አለች። ተጠመቀች። ከዛ በኋላ እባካችሁ እንደተለወጠች ሰው የምትቆጥሩኝ ከሆነ እቤት የመታችሁ ረፉ ብላ ጠየቀቻቸው። ይላል ጳውሎስ አላየውም። ያንን አገልጋዮች በውስጣችሁ የሚከናወነውን ነገር ሊያዩ አይችሉም። ይሄ ተአምራዊ የመንፈስ ቅዱስና የእግዚአብሔር ስራ ነው። በጣም አስደናቂ ስራ ነው። መለወጥ የሚባለው ነገር ዘሩ ውስጣችን ይገባል፣ ውስጣችን ያድጋል። አመለካከታችንን፣ አስተያየታችንን ሁሉ በመንፈስ ቅዱስ በመሆን ይለውጥና ውስጣችን አድጎ አዲስ ሰው እንድንሆን ያደርገናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ የሚለውን ቃል የተናገረው እዚህ ጋር ጽፌዋለሁ። ከዚህ ማንበብ እችላለሁ። አንተ ሞኝ አለና፣ አንተ የምትዘራው ካልሞተ ህያው አይሆንም። የምትዘራው ስንዴ ቢሆን ከሌላው አይነት የአንዱ ቅንጣት ቢሆን ማንኛውም አይነት ዘሪሁን፣ ጤፊሁን፣ ገብሲሁን ወዘተ ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም ዘሩ። እግዚአብሔር ግን እንደወደደ በተአምራዊ መንገዱ በሚስጥራዊ መንገዱ እኛ በማናየው መንገድ እንደወደደ አካልን ይሰጠዋል። ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል ብሎ ይናገራል። ይሄ ተአምራዊ ስራ ነው። በዘር ውስጥ የሚከናወነው ነገር በሰው ነፍስም ውስጥ የሚሆነው ልክ እንደዚህ አይነት ተአምር ነው። ይህ አይነት ነገር ነው በቃሉ ውስጥ በመንፈስ ቅዱስ አማካኝነት የሚደረገው እና ጸጋ በውስጣችን ሲገለጥ፣ ጸጋ በውስጣችን ሲመላለስ፣ ጸጋ በውስጣችን እውነተኛ ስራውን በመንፈስ ቅዱስ አማካኝነት ሲሰራ ሰዎች ከሚገምቱት፣ ከሚያስቡት፣ ከሚያልሙት በላይ አስደናቂ ለውጥ ነው፣ በሰው ህይወት ውስጥ የሚሆነው። አንድ ጊዜ እዛ ለንደን ባለውበት ጊዜ አጼ አስተዋውቄው ነበረ፣ ሊያስታውሳቸው አይችልም። አንድ ክሪስ ሎውስ የሚባል ሰው አለ። ብዙ ጊዜ አብረን ኢቫንጀሊዝም እንወጣ ነበር እና የሚናገረው ነገር ሁል ጊዜ እንዴት እንደተለወጠ ነው። እንዴት እንደተለወጠ በ11 ዓመቱ ሁል ጊዜ ለሰዎች ይናገራል። እነዚህ በሱ ዕድሜ ላሉ ነጮች፣ ከዛም በላይ ከዛም በታች ላሉት እና 11 ዓመቴ ሲሆን አለ እና እዛ ሜዳ ቴኒስ መጫወቻ ቦታ ከአንድ እኩል እድሜ ካለኝ ጓደኛ ጋር እየተጫወትን ጓደኛ የመጣና ክርስቶስ ለምን እንደመጣና ክርስቶስ ለምን እንደሞተ ታውቃለህ ወይ አለኝ፣ አለ። ክርስቶስ ለምንድን ነው የመጣው? ዲዩ ኖ ዋይ ክራይስ ኬም ቱ ዚስ ወልድ አለኝ፣ አለ። እና ያ ነገር ልቤን ነካው። እና አባቱ በጣም ከሃዲ ነው የክሪስሎስ አባት እና አባቱ ሳይንቲስትም ነው። በሁለተኛው የዓለም ጦርነት ጊዜ የጀርመን ቦምብ ጣይ አይሮፕላኖች መተው ለንደንንና ዩኬን በደበደቡበት ጊዜ የጀርመን ቦምብ ጣይ አውሮፕላኖች አይሮፕላኖች ሲመጡ ዲቴክት የሚያደርግን ምንድነው የሆነ ዲቴክቲቭ ዲቴክት የሚያደርግ መሳሪያ የፈለሰፈ ሰው ነው እና እንግሊዝን አድኗል። እና በጣም የታወቀ ኢንጂነር ሳይንቲስት ነው እና ይሄም ራሱ ክሪስሎስ ሳይንቲስት ለመሆን እየተማረ ሰው ነው እና ይገርማል። ያን ጊዜ አለ ይሄ ዋይ ክራይስት ኬም ቱ ዚስ ወርልድ የሚለው ነገር ልቤ ውስጥ ተቀመጠና ቤቴ ገብቼ ልጁ የነገረኝን ነገር ክራይስት የመጣው ያንተን ኃጢአት ለመሸከም ነው፣ ክራይስት የመጣው ያንተን ኃጢአት ተሸክሞ በአንተ ምትክ ለመሞት ነው የሚለውን ሁሉ ነግሮታል ልጁ። እና ቤቱ ገብቶ ንስሐ ገባ ወዲያውኑ ተለወጥኳል። እና ከዛ ወርዶ ቤት እንትንን ደረጃውን ወርዶ አፕ ስቴርስ ነው ዳውን ስቴርስ ወርዶ ለአባቱና ለእናቱ ክራይስት ለወጠኝ ዛሬ ተለወጥኩኝ ብሎ ነገራቸው። እውነተኛ መለወጥን አግኝቷል። እና አባትየው ዩ አር ጎይንግ ቱ ቢ ማድ አንድ እብድ ነህ ማለት ነው ብሎ እንዳለው አባትየው እስከ ሕይወቱ መጨረሻ ሳይለወጥ ነው የሞተው። ግን ክሪስሎስ በዛ ወንጌል መልእክት ተለውጧል። ያንን ያደረገው ማን ነው ልላችሁ ነው። ተአምር ነው። እንደዚህ አይነት ነገር ቤተሰብ በሙሉ አማኝ ሳይሆን ቀርቶ እኔ ከተለወጥኩኝ፣ አንድ ሰው ከተለወጠ ይህንን ያደረገው ማን ነው? ሰውየው አይደለም፣ እግዚአብሔር ነው። ስለዚህ የዘር እድገት ተአምራዊ ነው። የመለወጥ ሂደት ተአምራዊ ነው ልላችሁ ነው። ጌታ ኢየሱስ ክርስቶስ ለኒቆዲሞስ የነገረው ይሄንን ነው። ነፋስ ወደሚነፍሰው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደም ሁሉ እንደዚሁ ነው። ዘሩ ይገባና ውስጣችን አዲስ ልደት ይሰጠናል እና ያ ተአምራዊ ነው። ሰማያዊ ነው። ዘላለማዊ ነው። ጊዜያዊ አይደለም። እግዚአብሔራዊ ነው እና ምድራዊ አይደለም እና ተአምር ነው የሚከናወነው ልላቸው ነው እና ያልተለወጥን ሰዎች ይህንን ተአምር እግዚአብሔር በሕይወታችን እንዲሰራና እንዲለውጠን በእውነት መጸለይና መናፈቅ አለብን። የእግዚአብሔር ዘር ልባችን ውስጥ እንዲያድግ ልባችንን መስጠት አለብን። ግን አሁን ይህንን ነገር እየገፋበት ሲሄድ አንዳንድ ነገሮችን መናገርና ማስረጽ በጣም ጠቃሚ ነው። የዘር እድገት ዓላማዎች ምንድን ናቸው? ዘሩ የመንግስተ ሰማይ ዘር፣ የእግዚአብሔር መንግስት እንደዚህ ናት ብሎ ነው ጌታ ኢየሱስ የተናገረው። እና የዘሩ እድገት ዘሩ ይዘራል፣ ያድጋል፣ ያፈራል ዓላማው ምንድን ነው የሚለውን ነገር ብትመለከቱ አሁንም ቃሉን ላንብብላችሁ። በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት። ሌሊትና ቀን ይተኛል ይነሳልም፣ እሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱ ማውቃ በመጀመሪያ ቡቃያ፣ ኋላ ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና ያ ዘሪ ማጭድ ይልካል። ያው እንደምታውቁት ሰብሉ ይሰበሰባል። የዘሩ እድገት ዓላማዎች ምንድን ናቸው? ይህንን ስናገር እግዚአብሔር የሚያደርገውን ነገር ሁሉ ያለ ዓላማ እንደማያደርግ እንድናውቅ ያስፈልጋል። እዚህ አሜሪካ መተናልኛ እኛ የእግዚአብሔር ፍጡራንን እግዚአብሔር በእኛ ህይወትና በወደፊት ህይወታችን ምንም ጥርጥር የለውም፣ ዓላማ አለው እና ዘሩ ሲዘራ እግዚአብሔር ዝም ብሎ ያለ ዓላማ ዝም ብሎ አይበትንም። ዓላማ አለው እግዚአብሔር እና ምርቱ በመጨረሻ መሰብሰቡ የዓላማው ፍጻሜ ነው። ቁጥር 28 ላይ ምድሪቱ አውቃ በመጀመሪያ ቡቃያ፣ ኋላ ዛላ፣ ቀጥሎ ደግሞ በዛላው ፍጹም ሰብል ታፈራለች። ከዛ ደግሞ ፍጹም ሰብል አፍርታ ዘሪው ሲመለከት ያንን ነበር እና የሚጠብቀው ማጭዱን ልኮ በማጭድ እያጨደ ሰብስቦ አምርቶ ወደ ጎተራ ይከታል። ምርቱ በመጨረሻ መሰብሰቡ የዘሪው መዝራትና የእድገቱ ሁሉ ዓላማ ያ ነው እና ይህንም በተመለከተ እኔ ምን ብዬ ነጥብ አስቀምጫለሁ? የፍጹምነት ጊዜ መምጣቱ እግዚአብሔርን በሕይወታችን የሚሰራውን ስራ የሚሰራበት ዓላማ ነው። የፍጹምነት ጊዜ ይመጣል። ዘሩ በውስጣችን ይበቅላል፣ ያድጋል። እያደግን በመንፈሳዊ ህይወታችን እናድጋለን። የፍጹም አድገን እግዚአብሔርን የምናገለግል ሰዎች ስንሆን በእርግጥ እግዚአብሔር አምላካችን በኛ ይጠቀማል። እኛ አገልጋዮች እንድንሆን በልዩ ልዩ መልኩ በቤቱ ይጠቀምብናል፣ ይገለገልብናል። ክብሩን እንገልጣለን፣ ክብሩን እንናገራለን። እኛም ራሳችን የበቀልንና ያደግን ሰዎች ሆነን ዘር ደግሞ እናሰራጫለን። ይሄ ሌላ ዓላማው ነው። ግን እግዚአብሔር የጀመረውን እንደሚጨርስም የሚያሳይ ነገር አለበት። እኔ ይህንን ነገር እናገራለሁ። ይሄ አስደናቂ የሆነ እውነትን ይፈነጥቃል። እግዚአብሔር በነፍስ ውስጥ የጀመረውን ስራ ይፈጽማል። ይሄ የእግዚአብሔር ዘር መብቀል በውስጣችሁ ጀምሮ ከሆነ ምናልባት በተለያየ ደረጃ መብቀል ጀምሮ ከሆነ እግዚአብሔር በእውነት ያሳድገዋል። እና እግዚአብሔርን ተስፋ በማድረግ እንድትጠብቁት አሳስባለሁ። አማኞች በጸጋ አድገው አገልጋዮች ይሆናሉ። እንደገና ይባዛሉ። ሌሎች ለሌሎች መለወጥ ምክንያት ይሆናሉ። እግዚአብሔር የጀመረውን በውስጣችን በእውነት ይጨርሰዋል። የመጨረሻው የዘሩ እድገት አላማ ልክ ዘሩ ተዘርቶ መከር በደረሰ ጊዜ ተሰብስቦ በጎተራ ውስጥ እንደሚከማች የመጨረሻው የዚህ የዘር አላማ የእኛም የመከር ጊዜ ደርሶ ነፍሳችን ወደ ፈጣሪዋ ተሰብስባ መንግስተ ሰማይ መውረሳችንም የመጨረሻው ፍጻሜ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይቺ ምድር ዘላለማዊ መኖሪያችን አይደለችም። አንድ ቀን እንሰበሰባለን። ግን መጨረሻችን የት ይሆናል? እግዚአብሔር መንግስት ውስጥ መግባትና መንግስተ ሰማይን መውረስ ይሆናል። ከማጠቃለያ ላይ በፊት የመጨረሻ ማጠቃለያን ከመናገር በፊት አንድ ነገር ተጠቅሷል እንደገና እንድናስተውለው የሚያስፈልገን የተጠቀሰው የምድሯ ስራ የሚል ነጥብ አስቀምጫለሁ እና ቁጥር 28 ላይ እንደዚህ ይላል፣ ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች ብሎ የምድሪቱን ስራ ይናገራል። ይሄ ትርጉም ላይ እኔ ሴንሲቲቭ ስለሆንኩኝ የምድሪቱ አውቃ የሚለውን ስትመለከቱ የእንግሊዝኛውም የ1879 ምድሪቱ አውቃ የሚለውን አይናገርም። ምንድን ነው የሚለው? ምድሪቱ በራሷ ነው የሚለው። ከራሷ ምን ታደርጋለች? ምድሪቱ የተዘራባትን ዘር ትቀበላለች። አሁን ትዝ ይላችሁ እንደሆነ ይህም ምዕራፍ አራትን ስንጀምር ዘሪ ሊዘራ ወጣ፣ አንዳንዱ በመንገድ ዳር ወደቀ አንዳንዱ በጭንጫ ላይ ወደቀ። አንዳንዱ በሾ መካከል ወደቀ። አንዳንዱ በመልካም መሬት ላይ ወደቀ። አሁን ይቺ መልካሟን መሬት ነው የሚናገረው። ምድሪቱ አውቃ ዘሩን ተቀብላለች። ከዛ በኋላ ዘሩ እንዲበቅል መልካም ሁኔታ ምን አደርጋለች? አመቻችታለች ምድሪቱ ልክ ይሄን ምድሪቱ የማን ምሳሌ ነው መሰላችሁ? እኔ ምድሪቱ የነፍሳችንና የልባችን ምሳሌ እንደሆነ ነው የእግዚአብሔር ቃል ሲዘራ በእኛ ላይ ዝም ብለን ኢግኖር የምናደርገው ከሆነ አይ በቃ የሚቀጥለው ሳምንት ፓስተር ሲናገር እንደገና ሰማለሁ፣ ወይም ደግሞ አንድ አልፎ አልፎ ሰማለሁ፣ አልፎ አልፎ አነባለሁ፣ እንደዛ የምንል ከሆነ ለምድሪቱ መብቀል ለዘሩ መብቀል ጥሩና ምቹ ቦታ አልሰጠንም ማለት ነው። ምድሪቱ ዘሩን ተቀብላለች፣ ዘሩ እንዲበቅል አስፈላጊውን ነገር ሰታለች። እና እኛም በነፍሳችን ውስጥ ዘሩ የእግዚአብሔር ቃል ዘር እንዲበቅል አስፈላጊውን ሁኔታ መስጠት ይገባናል እንግዲህ ተመልከቱ ዘሩ ሀይል አለው በራሱ ያድጋል ተአምራዊ ለውጥ በውስጡ ይከናወናል እና እኛም ውስጥ ያንን ለውጥ ፊል እንድናደርግ ያደርጋል ግን እኛ ፈቃደኞች መሆን አለብን ለዘሩ ማደግ ዘሩ እንዲያድግ ዘሩ እንዲለመልም ዘሩ እንዲያፈራ ልባችን ምቹ እንዲሆንለት ያስፈልጋል ስለዚህ የምድሪቷ ስራ የነፍሳችንን የልባችንን ስራ የሚጠቁም እንደሆነ እንድናስብ ነው። መቼም መጽሐፍ ቅዱስን ሳስብ እኔ መጽሐፍ ቅዱስ አንድም የሚጎለው ነገር የለም። አሁን መጽሐፍ ቅዱስ ፍጹም የሆነ ቃል ነው እና በየሁኔታ ውስጥ የእኛን ማንነት፣ የእኛን ድርሻ፣ የእኛን አስተዋጽኦ፣ የእኛን ውሳኔ የሚጠይቁ ነገሮችን በግልጽ ነው የሚናገረው እና ይህንን ደብቆ አገልጋይ ማስቀረት የለበትም። ስለዚህ የምድሪቷ ስራ እንደተገለጠው ዘሩን እንዲበቅል እንዳመቻቸች፣ የእኛም ነፍስ የእኛም ልብ የእግዚአብሔር ቃል አድጎ በሕይወታችን ለውጥ በሕይወታችን ውስጥ እንዲያመጣ መፍቀድና ለእግዚአብሔር ቃል ተገቢውን ትኩረት መስጠት አለብን። ታዲያ ምን ማድረግ አለብን? ልባችን ለቃሉ ማደጊያ እንዲሆን ራሳችንን መስጠት አለብን። ቃሉን የምናስብበት ጊዜ የምናነብበት ጊዜ የምናስተውልበት ጊዜ ያስፈልገናል። በጣም ረጅም ጊዜ አይሆንም። 15 ደቂቃ በየቀኑ ለእግዚአብሔር ቃል ብቻ ልዩ አድርገን የምንሰጥ ከሆነ እኔ ልንገራችሁ የሰራዊቱ ጌታ እግዚአብሔር በማትገምቱት አይነትና ሁኔታ እጅግ በጣም ያከብራችኋል፣ ይለውጣችኋል፣ ይረዳችኋል፣ ይመራችኋል። ምንም ጥርጥር የለውም እና የዳኑ ሰዎች ስራ ይሄ ነው፣ በጸሎት መትጋት ቃሉን ማንበብ ከጌታ ጋር አብሮ መራመድ እና ይሄ የምድሪቱ ስራ እንደሆነ ተገልጦ ያየነው መልካም ምሳሌነት ነው። እግዚአብሔር ይመስገን። ይህንን ከተናገርኩ በኋላ ይሄ አጠቃላይ ምዕራፍ አራት ከቁጥር 26 እስከ 29 ለእኔና ለአገልጋዮች ለክርስቲያኖች በሙሉ የሚያስተምረውን ትምህርት ሶስት ነጥብ በመናገር እናገረዋለሁኝ እና ከዛ አጠቃልላለሁ። ይሄ ቃል ይሄ ማርቆስ ወንጌል ምዕራፍ አራት ከ26 እስከ 29 ያለው ቃል የሚያሳየንና የሚሰጠን ትምህርት ጌታ ኢየሱስ ክርስቶስ ነው የተናገረው። በነ ጴጥሮስ ውስጥ ገብቷል፣ በነ ጳውሎስ ውስጥ ገብቷል፣ በደቀ መዛሙርት ውስጥ ገብቷል፣ በደቀ መዛሙርቱ ሕይወት ውስጥ ሰርቷል። እና በእኛም ሕይወት፣ በአገልጋዮች በምድር ላይ ባሉ አገልጋዮች ሕይወት ውስጥ ቢሰራ እንዴት መልካም ነው የሚል ነገር አለኝ እና አንደኛ ማድረግ የምንችለውና የማንችለውን ነገር ያስተምረናል። ተመልከቱ ማድረግ የምንችለውና የማንችለው ነገር አለ። እኛ አገልጋዮች አገልጋዮች ማድረግ የምንችለው በመጀመሪያ መዝራት እንችላለን። መስበክ እንችላለን። ዘሩ ትክክል ነው ከእግዚአብሔር ቃል የተዘጋጀ ነው የሚለውን ነገር አረጋግጠን፣ በኔ ፍላጎት፣ በእኔ ዓላማ፣ በእኔ ምኞት፣ በእኔ ስግብግብነት ያልተበከለ ያልተበረዘ ኢንፌክትድ ያልሆነ ያልበሰበሰ ዘር መሆን አለበት። ጳውሎስ እኛ የእግዚአብሔርን ቃል ከዓለማዊ ሀሳብና ከግል ፍላጎታችን ጋር አንሸቃቅጠውም ብሎ ተናግሯል። መሸቃቀጥ የለብንም። እውነቱን ነው መናገር ያለብን፣ እና ይህንን ማድረግ እንችላለን። ግን ማድረግ የማንችለው ነገር ማብቀል ግን አንችልም። ያ የማን ስራ ነው? የጌታ ስራ ነው። በሰው ነፍስ ውስጥ ለውጥ ማምጣት እኔ አልችልም። ብጮህም ጉሮሮ እስከሚሰነጠቅ ድረስ ብጮም በሰው ነፍስ ውስጥ ለውጥ ማምጣት አልችልም። አንዳንድ ጊዜ እንደዚህ አይነት ስህተቶች ሲሰሩ ኢትዮጵያ ውስጥ አይቻሉ። አንዳንድ ጊዜ ወንጀሎችም ናቸው አንዳንዶቹ ነገሮች ይሰሩ የነበሩ ነገሮች እና ይህንን ማድረግ የምንችለውንና ማንችለውን ነገር ያስተምረናል። በሁለተኛ ደረጃ ማወቅ የምንችለውንና የማንችለውንም ነገር ያሳየናል። የምንዘራው ዘር እንደሚበቅል እናውቃለን ጤነኛ ዘር ከሆነ እንደሚበቅል እናውቃለን። ግን በሰው ልብ የሚሆነውን ነገር በፍጹም አናውቅም። ይህንን ያስተምረናል። አሁን ይህንን አገልጋዮች ሁሉ ቢያውቁ እንዴት መልካም ነው። መንፈሳዊው ዘር የሚያድገው እኛ በማናየው በተአምራዊ መንገድ ስለሆነ ነው። እኔ አላየውም በሰው ዘር ውስጥ የሚያመጣውን ለውጥ ግን በጣም ብዙ ሺህ ሰዎች ተለውጠው ሕይወታቸው ተለውጦ ሲናገሩ አይቻለሁ ግን በውስጣቸው የተሰራውን ስራ ሪሊ እኔ አላውቀውም። እግዚአብሔር ነው የሚያውቀው እና እኔ ኃላፊነቴ ምንድን ነው? ዘሩን መዝራቴና እግዚአብሔር እንደሚሰራ ማመኔ ብቻ ነው። ሶስተኛ የምንጠብቀውና የማንጠብቃቸውን ነገሮች ያሳየናል። ምንድን ነው እዚህ ጋር የተናገሩት ነገር የማሳየው ነገር መብቀልና ማደግ ፍሬ እንጠብቃለን። ነገር ግን ጊዜውን መጠበቅ እና ጊዜውን መገመት አንችልም። ለዚህ ነው ቅድም እንደዚህ ብዬ ተናግራለሁ። ዘሩ ከተዘራ በኋላ ዘሪው፣ ገበሬው ሄዶ ጠዋት አፈሩን ገለጥ አድርጎ ስር ሰዷል፣ ስር አልሰደደም ብሎ ማየት አይችልም። ያ በጣም ወንጀል ነው። በገበሬ ህይወት ውስጥ ተደርጎ የማይታወቅ ነገር ነው። ስለዚህ ዘሪው ዘርቶ ምን ያደርጋል? ተመልሶ ይተኛል፣ ይነሳል፣ እንደገና ይተኛል፣ ይነሳል፣ እንደገና ይተኛል። ዘሩን ዘርቶ ምንድን ነው የሚያደርገው? እግዚአብሔር የዘራሁትን ዘር ያሳድገዋል፣ ያበቅለዋል፣ ያፈረዋል የሚል ጥበቃ ይኖረዋል። በእርግጥ ግን ያንን መጠበቅ አለበት ያንን ያ እንዲሆን መጸለያ አለበት ነገር ግን ሄዶ ማየትና ቼክ ማድረግ አይችልም። እንደዛ የሚያደርግ ከሆነ ስራው በሙሉ አርቲፊሻል ነው የሚሆነው፣ እውነተኛና ተፈጥሯዊ አይደለም የሚሆነው። ስለዚህ አገልጋዮች የሚያደርጉትን ነገር ሁሉ በእግዚአብሔር እጅ መተዋቸውና ለእግዚአብሔር መስጠታቸው አስፈላጊ የሚሆነው እዚህ ላይ ነው። እና በጣም አስደናቂ ምሳሌና አስደናቂ ትምህርት ነው። እኔ በጣም ተደንቄበታለሁ ሳጠናውና እግዚአብሔር አምላክ በዚህ እውነት ይባርካችሁ ጸጋው በውስጣችሁ አድጎ ፍሬ አፍርቶ ተለውጣችሁ ለመለወጥ ምልክትና ምክንያት እንድትሆኑ እግዚአብሔር አምላክ በመንፈሱ ተአምራዊ ስራን በውስጣችሁ ይስራ። እግዚአብሔር ይመስገን።